ከኤስቢኤስ አማርኛ ጋር ኖት ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ የውይይት መድረክ አድማጮቻችን፣ በመጪው እሁድ የሚከበረውን የዓለም አቀፉን የሴቶች ቀን ምክንያት በማድረግ ቀደም ሲል ክፍል አንድ ውይይትን አሰምተን ነበር። ውይይታችን አሁንም ይቀጥላል። ተወያዮቻችን አሁንም አብረው ናቸው። አብራችሁም በመሆን ተከታተሉ ዘንድ የአክብሮት ግብዣችን ነው በተለይ በውጭ ሀገር በምዕራቡ ዓለም የምንኖር ኢትዮጵያውያን ሴቶች እናቶች ብዙ ተግዳሮቶች ወይም ችግሮችን ያሳልፋሉ። በተለይ ደግሞ ፕሮፌሽናል የሆኑ በትምህርቱ ዓለምም በዩኒቨርሲቲውም ያለፉ በስራውም ዓለም ተሰማርተው የነበሩና ወልደው ቤት በሚቀመጡበት ጊዜ ወይ ደግሞ ልጆች በሚመጡበት ጊዜ በሁለት መንገድ ውስጥ ነው አጣብቀኝ ውስጥ የሚገቡት። በስራ ለቤተሰቡ ደግሞ የሚያበረክቱት አበርክቶቶች ስላሉ ማለት ነው እና በዚህ መካከል ያለው መጓተት በሴቶች ላይ የሚፈጥረው መጨነቅ አለ ማሰብ አለ እና ይህንንስ እንዴት ታዩታላችሁ? የሚሰሩ እናቶች ፈተናዎች ምን ምን ናቸው? ወይዘሮ ፖርቱጋል ሁለት ነሽ፣ ሁለት ነው የምትሆኚው። አንድ ሰውነት ግን ሁለት ሰው ነሽ ማለት ነው። መስሪያ ቤት በምትቀመጭበት ጊዜ ፕሮፌሽናል ነሽ፣ ወደ ቤት ስትመጪ ደግሞ እናት ነሽ፣ ባለቤት ነሽ፣ እህት ነሽ፣ ሁሉንም ነሽ፣ ኬረር ነሽ። እና የምታስቢያቸው ነገሮች አሉ። በዛ ላይ ደግሞ ስራሽ የሚፈልገው አንድ ስራ ይዘሽ በተማርሽበት ብቻ ያለ የምትሄጂው፣ ምክንያቱም ያን ደግሞ አፕግሬድ ማድረግ አለብሽ። እና እነዚህን ነገሮች አቻችሎ የመሄድ ነገሮች አሉ እና እነዚህ ለወርኪንግ ማምስ በጣም ቻሌንጂንግ ናቸው። ይሄን ነገር በስራ ላይ የተሰማራች ሴት ሰክሲድ እንድታደርግ ዋናው ትልቁ አጋሯ ባለቤቷ ነው። ያንን የሚደግፍ ባለቤት ከሌላት በጣም ትልቅ የሆነ ከባድ ነገር ነው። አንደርስታንድ የሚያደርግ የሚገባው ለምሳሌ ያህል እሷ እና ልክ እንደገባች ኩክ ላታደርግ ትችላለች። ልክ እንደገባች ባዝላሰት ትችላለች። ይሄን ነገር ግን አንደርስታንድ አድርጎ ያንን ሼር የሚወስድ የሚሸከም የስዳር ጓደኛ ያስፈልጋታል። ማን ነች ይደክማታል። ማን ነች ልጆቹን ማየት አለባት፣ ቤተሰቦቿን ማየት አለባት፣ እንደገና ደግሞ ስራዋን መስራት አለባት። በዛ ጊዜ ይሄ ቻሌንጅ ስለሆነ ተግባቢ የሆነ የትዳር ጓደኛ ማግኘት ከፍተኛ ድጋፍ አለው። ያንንም ስራዋንም ልጆቿንም ለማሳደግ ትልቅ ብርካታ አለው ብዬ ነው የምገምተው። ቀላል ጉዞም አይደለም። ትልቅ ቻሌንጂንግ ነው ብዬ ነው የምመለከተው። ወይዘሮ መቤት፣ በዚህ ላይ የእርሶስ ሀሳብ ምንድን ነው? በተለይ ደግሞ ከዚህ ሴቷ ለቤት ውስጥ ከምታበረክተው ነገር አንጻር ስራ ወጥቶ መግባቱ እሷ በስራዋ ላይ ብቻ ለመወዳደር ብቻ ሳይሆን ከቤት ውስጥም የሚጠበቅባት ነገር አለ። እነዚህን ነገሮች ለማቻቻል ያለው አጣብቅኝ ምን ይመስላል? በተለይ በሚሰሩ እናቶች ህይወት ውስጥ አው እንደ ሴት በተለይ ደግሞ ሰርቶ እንደገና በካሪር ማድግ ለሚፈልግ ሴቶች በጣም በጣም ብዙ ተግዳሮቶች አሉት። ምንም የሚጠየቅ ነገር አይደለም። ምክንያቱም ለምሳሌ በምትሄጅበት ጊዜ ኤክስፔክቴሽኖች አሉ። ለምሳሌ ከሁለት አመት በኋላ የተወሰነ መሄድ ያለብሻ አለ፣ ያ ይጠበቅብሻል። ሜቢ ሌላ ሰው አለ። ሜቢ ባለትዳር ላይሆን ይችላል። ቆይተሽ ስራ ቢባል ወይም ስሪ ብትባል የብን ሴት ብትሆን እነሱ ማድረግ ይችላሉ፣ አንቺ ግን የናትቺ ዩ ካንት አፎርድ ቱ ዱዛት በዛ የተነሳ አንድ ቦታ ላይ ትቆይ ትችያለሽ። ሞር ከአንቺ ያነሱ ሰዎች ይመጣሉ። ያንን ዲል ማድረግ ራሱ ከባድ ነገር ነው። ምክንያቱም በተለይ አንቺ እዛ ሆነሽ ያው በቤተሰብ የተነሳ ወይም በመውለድሽ በምናምን እዛ አካባቢ በምትቆዩበት ጊዜ ሌላ የሚመጣው ኬሬር ድሪቨን ወጣት ከአንቺ የበለጠ ብዙ ነገር ያለውና ያ ራሱ የሚፈጥረው ነገር አለ። ኢዝናት ኦንሊ ፋይናንሻል እንደገና ሁን። አንዳንድ ጊዜ በቃ ልተውና ወደዛ ልመለስ ብለሽ የምታስቢበት አለ። ድሞ ብዙ ነገር ስለለምርሽና ማለት በጊዜሽ ብዙ ጊዜ ሆልድ አፕ ስለሆነ አንድ ሳምንት እንኳን እረፍት በምወስድበት ጊዜ ሌላ ነገር ከሌለ እንደገና ደግሞ ሌላ ተጨማሪ ይበጣብሻል። እንዴ ስንት ነገር ስታርጌ የነበረው እንደገና ደግሞ ያለ ብዙ ጊዜ ለምሳሌ፣ አሁን ሰዎች ይህንን አይረዱም። ባንቺ ውስጥ የሚፈጥረው ብዙ ነገሮች አሉ፣ ምክንያቱም ላይፍን ሁሉ እንድጠይቅ ያደርጋል። ምንድን ነው የምፈልገው? ምክንያቱም ሕይወት እንትን ብቻ አይደለም። ዝም ብለሽ ዛሬ መሄድሽ ብቻ ሳሆን አንዳንድ ጊዜ ቁጭ ብለሽ ጥቅል ራስሽን ምንድነው መሆን ፈልገው ነው የማንኝ እንዴት ነው በሚለው እሱን ራሱ ይዞትም ይመጥለ ችግር አለ። ሌላው ያው ነው። ለምሳሌ ልጅ ፒክ አረጋለሁ ብ ያው ረስቼ ትሬን ስቴሽን ሌላ ቦታ መወርድበት ጊዜ አለ። አንዳንድ ጊዜ ኬሪዳ ሆነሽ የምታረጊው ማለት ነው። እንደ ገና እሱን እንትን ብለሽ ምደነግጫዋለሁ፣ ምን ይሆናል አንድ ነገር ቢሆን ምናምና ብዙም እናልፍበት አለ። አሁን ለምሳሌ ትልቅ ልጅ ትልቅ ሆኗል። እሱ ከመሆኑ በፊት በጣም ነበር የምጨነቀው። ምንድን ነው የማደርገው? ለምሳሌ አንድ ነገር የሆነ ነገር ቢሆን ማን አለ የሆነ ነገር እንኳን ቢፈጠር በጣም ስትረስ አለ። ምክንያቱም እዚህ ሰው ሀገርን ያለነው ብዙ የለንምና ብዙ የሚፈጥረው ነገር ነበር ግን እግዚአብሔር ይመስገን አሁን ልጅ ትልቅ ሆኗል። አሁን እነሱ ነገሮች ያው በየጊዜያቸው ይቀላሉ። እንደገና ደግሞ ያው ቤተሰብ ደግሞ ኤክስፔክቴሽን አለ። አንዳንድ ጊዜ ከፋም ለማም ያው ኤክስፔክት የምትደረጊው ነገር አለ፣ ህብረተሰቡ ያስቀመጠዋል። አንዳንዴ በቃ ትደክም ያለሽ ሰው ነሽ፣ ኤግዞስት አደርግ ያለሽ ሁል ጊዜ ሀፒ ሆነሽ ና ኢነርጂ ሊኖርሽ አይችልም። ብዙ ጊዜ ቻሌንጆች አሉ። እኔ እንደዛ በሚያጋጥመኝ ጊዜ ለማድረገው ምንድን ነው ለዎክ እወጣለሁኝ ወይም ደግሞ የተወሰነ ጊዜ ሄጂ ቡና ይንጠጣሉ። ሪፍሌክት አደርጋለሁ። ከዛ በኋላ ኦኬ ምንድን ነው ዋትስ ላይፍ፣ እኔ ማን ነኝ? ከዛ ነገሮችን ማየት ጀምሬያለሽ። ኦኬ ጤነኛ ነኝ፣ ዛሬ እንደዚህ ነው። ያው እንደሱ ነገሮች ወደሚለው እንትን ታያለሽ እንጂ ብዙ ብዙ የሚያስጨንቁና እንትን የችሉ፣ ምክንያቱም ብዙ ሰው አይ ቲንክ ከውጭ ብቻ ስለሚያይ ሁሉ ነገር የተስተካከለ ምናምን ብሎ ነው የሚያስበውና አንቺም ደግሞ አንዳንዴ ምን እንሆናለን በተለይ በራሴ ያየውትን ሰርተን እንትን የምንለው ሁሉም ቦታ ላይ ጠንካራውን መታየት እንፈልጋለን። ዳትሳው ነገሮችን ምንትን እያደረግ ነው እዚህም ለመድረስ ይቻለውና አንዳንዴ፣ ግን ያው ይመጣሉ እነዚ አይነት ነገሮች እንትን ማለትሽ ስትረሶች የመጨነቅ ምናምን ነገሮች አሉ። በሁለቱ መካከል ልጅ እያሳደገች እንደ ገና ደግሞ ፕሮፌሽናል በፕሮፌሽና ኤክሴል ማድረግ የምትፈልግ ሴት ቻለንጇ በጣም ከፍተኛ ነው። በተለይ ልጅ ካላት ልጆች ካሏት፣ ትዳር አላት ከፍተኛ ድጋፍ ከጓደኛ ከዘመድ የምትፈልግበት ጊዜ ነው። እዚህ ግን የለም። እዚህ ድጋፍና እሱን ብቻ ሳይሆን ያ ሳይኮሎጂካል ሰፖርቱ ነው የምትፈልገዋለች። አይዞሽ የመባሉ ቀላል ነገር አይደለም። ቴሌፎን ፒክ አድርጎ አይዞሽ አንድ ቀን ይቀየራል። አንድ አንቺ ኮ ነገ ይሄን ትሆኛለሽ፣ ያኔ ሊፍት አፕ ትሆኛለሽ አይደል እንዴ። ልክ ሌላው ንግግር እንደሚጎዳ ሁሉ ንግግር ደግሞ ሊፍት አፕ ያደርግሻል። እኔ በቅርብ ማውቃት ልጅ አለች። ጓደኛዋ በነርሲንግ ሙያ ላይ በጣም ኤክሴል ማድረግ ትፈልጋለች፣ ሙያውን በጣም ትወደዋለች። አዘ ሴም ታይም ልጆች አሏት፣ ትዳር አላት፣ ባለቤቷም ደግሞ የራሱ የሆነ ፕሮፌሽን አለው። ያንን ያን እንድታሳካ ሌላዋ ጓደኛዋ ልጆቿን ልክ ሀፍተ በማድረግ አይዞች በማለት ስለ ረዳቻት፣ ልጅቷ የምትፈልገውን ነገር ነው ያገኘችው። እንዲህ እንዲህ አይነት ነገር ምክንያቱም አለሁ ማለት አለሁልሽ ማለት ቀላል ነገር አይደለም። አሁን ለምሳሌ ቤት ተቀምጦ ልጅ ማሳደግ፣ ቤት መስራት፣ ሁሉንም ቤት አዘጋጅተች መጠበቁ ምናምን በጣም ያስደስተው ሰው አለ። አል እንዴ እንደዛ አንቺ ያስደስተሻል። አዝ ሴም ታይም ደግሞ እኔ በፕሮፌሽናል እንትን ላይ ያየሁት ደግሞ ያ ሳትስፋክሽን አይሰጥሽም። ሜንታ ሳትስፋክሽን የሚባል ነገር አለ። ምሰሪው ነገር ነው ምታነቢው ምሳሪው ነገር ሜንታል ሳቲስፋክሽን ይሰጥሻል። ያ ሲቀርብሽ በጤናሽ ላይ የሚያመጣው ችግር አለ እና ያ በጤና ላይ ችግር ከመጣ ደግሞ ሀፒ ፋሚሊ የለም፣ ጤናማ የሆነ ፋሚሊ አይኖርም። እናት ጤናማ መሆን አለባት፣ እናት ሀፒ መሆን አለባት፣ ሀፒ የሆነ ፋሚሊ ለመፍጠር ማለት ነው እና አጣብቂን ውስጥ እንገባለን። በፕሮፌሽናል ውስጥ ያሉ ሴቶች ከልጆቻቸው ጋራ ከትዳራቸው ጋራ ያንን የሚፈልጉትን ለማድረግ ብዙ ስትራግል አለባቸው እና ቀላል አይደለም። ግን በአብዛኛው ግን ያንን የተወጡ ሴቶችን ነው እንግዲህ ዛሬ አፕሪሽት አድርገን በነዛ ሴቶች እንትን እነሱን እንደ ነው እንደ ሞዴል አድርገን አዎ የምንሄደው ማለት ነው። እሱም ብቲ ሊስቶች ይዣሉ የተወሰንም እንደ ኢትዮጵያ ኖች ሴለብሬት የምናደርጋቸው የምናረጋቸው ለምሳሌ ቆየት ካልኩን ጀምር እንደ ቴጌ ጣይቱ ለምሳሌ ያድዋል እንድል በናስለሆነ አሁንም እያከበርን ስለሆነ እንደሱ አይነት ትልቅ ለምሳሌ እሳቸው የተጠቀሙት ስትራቴጂ አለ በዛ በጦርነቱ ያንን የሚያክል ነገር በዛ በነበረው ጊዜ ማስታካት መቻል ትልቅ ነገር ነው። አበበች ጎበናን መውሰድ እንችላለን፣ ሁማኒቴሪያን ይነት ብዙ ልጆች በማሳደግ ዶክተር ኢሌኒ ገብረ መድህን የመጀመሪያውን የኢትዮጵያን ኮሞዲቲ ኤክስቼንጅ ያስጀመሩ ዘሚዮናስሚኑስ የኦቲዝም አክቲቪስት ትልቅ አክብሮት አለ። ምክንያቱም ኢትዮጵያ ውስጥ የሚነገር ነገርም አልነበረም እና ያንን ትልቅ ታቡ መስበር መቻል ጾታ አጋርነት በጣም በጣም ትልቅ አክብሮት አለ። ሻምፒዮን የሆኑት እነ ጥሩነሽ ዲባባ፣ ደራርቱ ቱሉ፣ መአዛ ብሩ ከአንቺ ጋር ቀረቢያል በጋዜጠኝነት ኢቨን ፕሮፌሽኑን ዲፋይንድ ማድረግ የቻሉ እንደገና ሎየር እና ውመንስ ራይት አክቲቪስት መዓዛ አሸናፊ አሁን ኢትዮጵያ ውስጥ ካለው ትልቁን ስልጣን መያዝ የቻሉ ሎየር ዲሴቢሊቲ ራይት አክቲቪስት የትነበርሽ ንጉሴ ያለባትን ቻሌንጆች ሁሉ አልፋ እንደገና ትልቅ ነገር ማድረግ የቻለች ፕሬዚዳንት ሳህለወርቅ ዘውዴ አዝዋ ቤተልሄም ጥላሁን ወጣት እንኳን ብትሆን የስልክ ትሬድን ትልቅ ካምፓኒ መፍጠር የቻለች አወር ፈርስት ሌዲ አዝዋል ዝናሽ ይታያቸው ብዙ ትምህርት ቤቶችን በመክፈት ብዙ ልጆች ትምህርት ቤት እንዲያገኙ ያደረገች እንደገና ደግሞ አሁን በቅርብ በሲኤንኤን ሂሮ ፍሮዌት መብራቱ እሱም ታቡ የነበረውን ነገር ለምሳሌ ስለ ሴቶች ፔሪድን በግልጽ ስቲግማ ማሳወቅ እንደገና ደግሞ አውስትራሊያም ኢትዮጵያም ብዙ የታወቁት ዶክተር ካትሪን ሃምሊን ሰ እነዚህን ሁሉ በምናይበት ጊዜ በጣም እንደሰታለን። ብዙ ነገር እንድናረግ ያነሳሱናል፣ ያነቃቁናል። የዓለም አቀፍ የሴቶች ቀን ስናስብ ችግሮቻቸውን ብቻም አውርተን የምናልፈው ሳይሆን ለዓለማችን ያበረከቱትን አበረክቶትም ነው እየተነጋገርን ያለ ነው እና ወይዘሮ ብርቱካን እርሶስ እንዴት ያውታል? የሴቶች በዓለማችን ላይ የሚያደርጉት ኮንትሪቢሽን በብዙ ተነግሯል። ግን ብዙውን ጊዜ ሀይላይት በደንብ አልተደረገም ብዬ እንትን የምለው ሴት ልጅ ሰላም ነች። ሴት ልጅ ፍቅር ነች። ሴት ልጅ ነች በፊት ለፊት ስትሄድ ብዙ ጊዜ ሰክሰስፉል የሚሆን ምክንያቱም አግሬሲቭ የሆነ ካራክተር የላትም። ነገሮችን ሴት አድርጎ የማየት ኔቸርም አላት ብዬ ነው የምገምተው። ሴት ልጅ ለአለመችበት አላማ ወደኋላ አትልም፣ እንደ ታቡ አይደለችም በዚህ ነገር ላይ ለምሳሌ ያህል ብዙዎቹን ሴቶችን በአለም አቀፍ ደረጃ ማንሳት እንችላለን። እነዛን አራት ጥቁር አሜሪካኖች እንደገና መምጣት ትፈልጋለሁ። እናቶች ናቸው ሴቶች ናቸው፣ ጥቁሮች ናቸው። እዚህ ላይ ሶስት አለ። በዛ ሰዓትን በናይንቲ ሲክስቲ በዛ አስራ ዘጠኝ ስልሳዎቹ አመተ ምህረት ማለት ነው። ሴቶቹ ጥቁሮች ሰግሪጌት ተደርገው በምንም ነገር መግባት በማይችሉበት ደረጃ ላይ ማለት ነው። እነዛ ያንን ሁሉ እውነት ስታየው፣ ስታነቢው በጣም ሀርት ብሬኪንግ የሆነ ታሪክ ነው ያሳለፉት እነዚህ ሴቶች። በዓለማችን ላይ እንደዛ አይነት ኮንትሪቢዩሽን ያደረጉ ሴቶች ልንኮራባቸው ልናደንቃቸው የምንገባ አልፎ ተርፎ እንደውም እርሳስና ወረቀት ይዘው ነበር እንግዲህ ፊዚክሱንና ማትማቲክሱን ሮኬትን ያመጠቁት እነዛ ሴት ጥቁር እህቶቻችን ናቸው። እነ ካትሪን እነ ደረቴ፣ እነሱ አራት ናቸው። ከዛም አልፎ ተርፎ የመጀመሪያዋንም ሴት መጥቀስ እንችላለን። ወንዶቹ ምንም አይነት ኖቤል ሽልማት በማያጡቅበት ሰዓት ሰዓት በራዲዮ አክቲቭ ሳይንቲስቷ በ1911 ስንትን ላይ ሁለት የኖቤል ሽልማትን ያመጣች ሴት አለች። አሁንም እቺ ሴት ነች፣ እናት ነች፣ ሴት ነች እና እነዚህ ናቸው። አሁንም ደግሞ አልፈን ተርፈን ስንመለከት አሁን እንኳን ልጆች ህጻናት የአስራ አንድ አመት የአስራ ሁለት አመት ልጆች አሁን ደግሞ በሊደርሽ ደረጃ የሚሄዱ እህቶቻችን ልጆቻችን አሉ ክላይሜት ቼንጅ አክቲቪስቷን ግሬታ ማንሳት እችላለሁ። የወርልድን መሪዎች በሙሉ ቻሌንጅ አደረገች። ጥያቄውን አቅርባ ጥያቄ ለጥያቄዋ መስጠት በአለም ላይ ከፍተኛ ሊደርስ የሚባሉ ያልቻሉት ሴት ልጅ ነች። እነዚህ እነዚህ ለልጆቻችን ሞዴል የሚሆኑ ልጆቻችን እነዚህን ማየት እንዳለባቸው ማድረግ እንዳለባቸው ሀሳባቸውን የማንሸራሸር ሀፍረትም ሆነ የበታችነት ሳይሰማቸው የሚሄዱበት አለም ለመፍጠር እነዚህ እነዚህ መሰረት ናቸው። ልጆቹ ምሳሌዎች ናቸው ብዬ ነው የምገምተው። እነዚህ እነዚህን ነው የምናደንቃቸው በሀገራችን ላይ ወይዘሮ እመቤት እንግዲህ በአብዛኞቹ የማደንቃቸውን ሴቶች እህቶችን አንስታቸዋለች። እነዚህን ነው ማድነቅ ያለብን የነዚን ስራ አጋነን ወይም ደግሞ ማጋነን ባይሆን ስራቸውን አጉልተን ማሳየት መዘከር፣ ስራቸውን መመስከር። አዎ ሴት ልጅ ስታደርግ የምታደርገውን ስራ መመስከር። ለምሳሌ እሷ ያደረገችውን ነገር አንድ ሰው እንትን ሳይላ ሲቀር እኛ ራሳችን ያንን ነገር የማክበር ሀቢቱን ማዳበር ማለት ነው። ሌላው ነገር ደግሞ እኔ በፕሮፌሽናል ላይፌ ላይ ችግር ካጋጠመኝ ያንን ችግር የምትመጣው እህቴ መድገም የለባትም። ኦፕን ሆኜ ይሄ አጋጥሞኛል። ያንን ነገር እንደ እኔ ያለፍኩበትን እሳት እሷ መርገጥ መረገጥ የለባትም። የእሷ መንገድ የተለየ መሆን አለበት። ሜንቶሪንግ በማድረግ ይሄን ነገር በመስጠት ልጆቹን ሰፖርት ልናደርጋቸው ይገባል። ምክንያቱም የሴቶች ትግል የእኛ ትግል እዚህ ላይ አይደለም የሚያበቃው። ፖሊሲው አልቀየረውም፣ ምንም ነገር አልቀየረውም። ከዛ ጊዜ ለገና ለሰማኒያ ለሁለት መቶ አመት ለመቶ አመት ሊቀይርም ይቆያል። እኩል እስክንመጣ ጊዜ ድረስ ጊዜ ይፈጃል። ያንን ለማድረግ አሁኑን እኛን እጅ ለች ተያይዘን አንድ ላይ ሆነን ሴት ልጅ የምታደርገው ስትወቀስ ዝም ብለን መስማት የለብንም። እሷ ስትወቀስ ነው የተወቀስኩ ማለት ነው እና እነዚህን አይነት ነገሮችን እንትን ማለት ነው። በአብዛኛው እንግዲህ በጣም እኔ ነኝ ያሉ የምንኮራባቸው ሴቶች በዓለማችን ላይ ያሉ የእነዚህን ሴቶች አርአያነት ልጆቻችን ማስተማር ለወንዶቹም መንገር ለሴቶቻችን ልጆቻችንም ደግሞ እንደዛ አይነት ነገሮችን አርቀው እንዲያዩ ጎል እንዲኖራቸው ማድረግ አለብን ብዬ ነው ማርቼት ላይ ወይም ደግሞ የዓለም አቀፉን የሴቶች ቀን ስናስብ የወንዶችስ ኃላፊነት ወይም ደግሞ የወንዶችስ አበርክቶት ምን ይመስላል? የተሻለ ዓለምን ለመፍጠር የተሻሉ ሴቶች፣ የተሻሉ እናቶች፣ የተሻሉ መሪዎች፣ የተሻሉ ሚስቶች፣ ቤተሰብን ለመፍጠር፣ አገርን ለመፍጠር የወንዶች ኃላፊነት ምንድን ነው? እኔ በኔ በኩል ብዬ የማስበው ዛሬ የምንነጋገረው ምን የምንለው ሴቶቹን ሊብሬት ለማድረግ ነጻ ለማውጣት እኩል ለማድረግ ነው አይደል እኩል እናድርጋቸው እኩል እንሁን እያልን ነው አይደል እንዴ? ይሄንን እነዚህ ልጆች ሴቶቻችን እኛን ሊብሬት እና ነጻ እናውጣ ስንል አት ዘ ሴም ታይም ደግሞ ማየት ያለብን ምንድነው ወንድ ወንድሞቻችንን ነጻ ማውጣት አለብን። ከየት ነው ነጻ ምናወጣቸው? ነጻ ምናወጣቸው ከአስተሳሰባቸው ነው። መርዳት አለብን ነጻ እንዲወጡ። ያንን ነገር መቀየር መቻል አለብን። እኛንን የምንቀይራቸው ለምሳሌ ያህል ለሴቷ አሳይን የተደረገ ሀውስሆልዱ ወርክ አለ ምናምን አለና በካልቸር ወይም በትራዲሽን የሚነገሩ አባባሎች አሉ። ያንን አባባሎች ከዛ ነጻ እንዲወጡ ከዛ አሳምሽን ነጻ እንዲወጡ ማሳየት ማስተማር በኦፊስም ይሁን ቤታችንም ይሁን በኮሚኒቲያችንም ቢሆን እነዛ ነገሮች ትክክል እንዳልሆኑ የማስተማር ለምሳሌ ያህል ቅድም ጠቅሻዋለሁ ጠቅሸዋለሁ በናይንቲን ሀንድረድ ሴንቸሪ ላይ ስሌቨሪ ነበር አይደል እንዴ እንደ ኖርም የሚወሰደው ባርነት ጥሩ ነገር ነው። የሰክሰስ ምልክት ነበር፣ ክብር ነበር። ያ ግን ያ ኖር ኖር መሆኑ ስሩ ታይም ተረጋግጦ ሰዎች አሁን ባሪያ መያዝ ሂውማንም ተብሎ አይቆጠርም አሁን አሁንም እዚህ ጋር ስንመለከት ሴትን ልጅ በተወሰነ ጓዳ ውስጥ ተወስና እንድትቀር ወይም ደግሞ ያ የስራ ድርሻ የኔ አይደለም ብሎ የማለትን አስተሳሰብ የማስቀረት እንደዛ አይነት የአስተሳሰብ ባርነት ውስጥ እንዲወጡ ሊብረት እንዲሆኑ ማድረግ ነገሮቹን ይቀይረዋል። በዛ መልክ ነው እንግዲህ ወንድሙ ወንድሞቻችን ካለነሱ በስተቀር እኛ ሙሉ አይደለንም። እነሱ ካለኛ ሙሉ አይደሉም። እኛ ያለነሱ ሙሉ አይደለንም። ያም በማድረግ ሀፒ የሆነ ወርልድ ሀፒ የሆነ ፋሚሊ እንፈጥራለን። ወይዘሮ መቤት በመጨረሻ ለማጠቃለያችን ያህል የፆታ እኩልነትን በማረጋገጥ ዙሪያ የወንዶችስ ኃላፊነት ምን ይመስላል? ወንዶችስ በምን ደረጃ ነው በዚህ መንገድ ውስጥ ለውጥ ሊያመጡ የሚችሉት? እሺ ዊ አር ኦል ኢን ዲስ ትጌደር የሚባል ነገር አለ። በዚህ ነገር ሁላችንም አብረነን ያለነው ና ማሳካት የምንፈልገውን ነገር አብረ ማድረግ መቻል አለብን። ና አይ ቲንክ ትልቅ ነገር ሊደረግ ይችላል ብዬ ማስበው ለምሳሌ እኔ ፐርሶናሊ እዚያ ሀገር መጥቼ ትምህርትን በመማርበት ጊዜ ባለቤቴ በጣም በጣም ነበር የሚደግፈኝ። ለምሳሌ ዊኬንድ ላይ ሄጂ ላይብራሪ ማጽናት አለብኝ ልጆቹን የሚጠብቀው እሱ ነበረ ክላስ በሚሄድበት ጊዜ እሱ ነበር የሚጠብቀው አንዳንድ ጊዜ ብን ትምህርት ከብዶኝ ተስፋ በምቆርጥበት ጊዜ የሚያበረታታኝና ከንፈርም የሚያደርግልኝ እሱ ነበረ። ስለዚህ ይህን በምንልበት ጊዜ እንደዚ አይነት ሰፖርቶች ያስፈልጉናል። እሱም ያለን ሰዎች ነን ብዙ ጊዜ እዛ ሰክሰስ ላይ የምንደርሰው። ሴቶችንም ኢምፓወር ማድረግ ማጎልበት፣ ኬፓብሊቲያቸው እንዲጨምሩ ማድረግ ትልቅ ነገር እንዲያስቡ ማድረግ ትልቅ ነገር አላማ እንዲያደረጉ ማድረግ ምክንያቱም ትልቁ ቻሌንጅ ያየ ነው የተወሰነ ቦክስ አለ። እዛ ውስጥ ነው ብዙ ጊዜ የምንከተተው እና እንደዛ ሳይሆን መሆን እና መፈለግ የምንችለውን ነገር እንድናረግ ወይም መደጋገፍ፣ መቀበል ለምሳሌ እኛ የምንፈልገውን ነገር እንዲሰሙን፣ እርዳታቸው በሚያስፈልግበት ጊዜ እንዲረዱን ምክንያቱም ይህንን የምናረገው ያው የተሻለ ህብረተሰብ ለመፍጠር ነው። እኩልነትን ካላመጣ ሁልጊዜ የተሻለ ህብረተሰብም ዓለም መፍጠር አንችልም። ወይዘሮ ብርቱካን ሽታይ ቢያድግልኝ በቢሮ ኦፍ ሜትሮሎጂ ክላይሜት ስፔሻል ዳታ የቡድን መሪና በጂፒኤስ ሜትሮሎጂ ተመራማሪ እንዲሁም ወይዘሮ መቤት ታደሰ በናሽናል አውስትራሊያ ባንክ የፋይናንስ ና ኢንቨስትመንት ከፍተኛ አማካሪ ናቸው። እዚህ ስቱዲያችን ደስ በመምጣት ያለም አቀፉን የሴቶች ቀንን ምክንያት በማድረግ ሀሳባችሁን ስላካፈላችሁን እጅግ በጣም እናመሰግናለን። በሌላ ጊዜም እንግዲህ በሴቶች ጉዳይ ላይ ተገናኝተን እንደምንወያይ ተስፋ አድርጋለሁኝ። አመሰግናለሁ። እኛም ይህን እድል ስለሰጠሽን በጣም እናመሰግናለን። በጣም እናመሰግናለን። ወደ ተሻለ ከዚህ የበለጠ እንትን ደርሳለን ብዬ አስባለሁ። የውይይት መድረክ